የኢጣሊያ ምክር ቤት ትናንትና የኢጣሊያ ባህር ኃይል ጦር ወደ ሊቢያ እንዲዘምት ወስኗል። ይህ ማለት ምን ማለት ነው? የድሮ የሊቢያ ቅኝ ግዛቷ ትዝ ብሏት ይሆን ወይስ እንደተባለው ስደተኞች እንዳይገቡ ለማገድ ነው? አዎ፣ እንግዲህ ምን መሰለህ ነጋሽ፣ ትዝታ ሌላ ነው። ትዝ ያላት አይመስለኝም እዚህ ጣሊያን ሀገር እንደሚነገረው ከሆነ መገናኛ ብዙኃን የፖለቲካ ሰዎች የሚሉት ከሆነ ወታደራዊ ተልዕኮ ስደተኞች ለመግታት ሰዎችን የሚያዘዋውሩ ወንጀለኞች ለመያዝ ነው። በቃ ለመግታት ወይም ለማደን ነው። እንግዲህ ስደተኞችን የተመለከተው ይመስለኛል፣ ቅኝ ግዛቱ ቀርቶ። አዎ ግን አንድ ሀገር በሌላ ሀገር ጦር ሲያሰፍር ወይም ሲያዘምት እንደ ጣልቃ ገብነት ይቆጠራል። እንዲያውም የቀድሞ ጀኔራል ሀፍጣር የውጭ ጦር ወደ ሊቢያ ከመጣ እንመክታለን ወይም እንወጋዋለን ብለው አስጠንቅቀዋል። ምንድን ነው መሰረቱ ለኢጣሊያን አሁን እንደገና ጦር ለማዝመት? እንግዲህ የቶብሩክ ሰራዊት ዋና አዛዥ ጀኔራል ኻልድ ሀፍታር አልዓረቢያ የተባለ ቴሌቪዥን እንደዘገበው ከሆነ ማንኛውም ከውጭ የሚመጣ ኃይል እንመታለን ብለው ይፋው መግለጫ እንደሰጡ አልዓረቢያ ተናግረዋል። ሆኖም ግን የጣሊያን ወታደራዊ ተልዕኮ ከእንግዲህ ሀገራት አቀፍ እውቅና ካለው በጠቅላይ ሚኒስትር ፋይዝ አል ሰራጅ የሚመራ መንግስት ተስማምተ ነው። ጣሊያን ይህንን እንትን ያለው እርግጥ ነው፣ ሊቢያ ውስጥ የተለያዩ ኃይሎች አሉ። ማዕከላዊ መንግስት አለ ለማለት አይቻልም። ሆኖም ግን ፋየዝ አልሳራጅ ጣሊያን እንግዲህ እንደ አንድ ተጨባጭ መንግስት ብላ ትወስዳለች። ጣሊያን ለፋየዝ አልሳራጅ፣ ስለዚህ ዓለም አቀፍ እውቅና አለው ከሚባለው መንግስት ጋር በተደረገ ስምምነት መሰረት ነው የኢጣሊያ ጦር ወደ ሊቢያ የሚዘምተው ማለት ነው። ትክክል ትክክል፣ ይሄ ነው። ሌላ አንድ ከዚሁ ከስደተኞች ጋር የተያያዘ የኢጣሊያ ባህር ኃይል አንድ የጀርመን ስደተኞች የሚያድን ወይም ስደተኞችን ከአደጋ የሚታደግ ጀልባ ይሁን መርከብ ተቆጣጥሯል ይባላል። ስለዚህ ስምድ ነው የሚታወቀው ነገር ያለው? አይ እንግዲህ ይሄ ምንድነው? ዩገንድ ሬተር፣ ወጣቶች አዳኝ ልበለው መሰለኝ። የጀርመን መርከብ በህገ ወጥ መንገድ ሰዎችን ከሚያዘዋውር ግንኙነት አላት በሚል ጥርጣሬ በደቡባዊ ጣሊያን ሲሲሊ ግዛት ተይዛለች። እየተመረመረ ነው ነገሩ። ምንድን ነው የሚባለው ዩገንድ ረተር። ይሄ ጀርመን የመንግስት ያልሆነ መርከብ ሜዲተራኒያን ባህር ውስጥ ከሴቭ ደ ችልድረን ከህጻናት አድን ድርጅት ሲነጋገር በስልክ ተጠልፈዋል። እና የጀርመን መርከብ ስደተኞች ይዞ ጣሊያን ገብቶ አያውቅም፣ በፍጹም አያውቅም። ምንድነው የሚያደርገው ይላሉ ባህር ውስጥ ያድንና ወደ ሌላ መርከቦች ያዘዋውራል በሚል ጥርጣሬ ተይዘዋል። እንግዲህ ገና ያልተጠራ ነገር ነው። አሁን ሁለት ቀን ሶስት ቀን እናውቀዋለን ምን እንደሆነ ነገሩ። በጣም አመሰግናለሁ ተክለዚህ ገብረ ኢየሱስ፣ እንደተለመደው ለሰጠህን አስተያየት። እኔም አመሰግናለሁ ነጋሽ፣ እግዚአብሔር ይስጥልኝ። መልካም ቀን።